ሰላምና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት ስርጭት ነው። አሁን ለአራት ሰዓት ሩብ ጉዳይ ሆኗል። እስከ አራት ሰዓት ድረስ አብረናችሁ እንቆያለን። ተከታዩ በትናንትናው ምሽት በኦሮሚያ ቀውስ ጉዳዮች ዙሪያ ከህግ ባለሙያው ከዶክተር ጸጋይ አራርሳ ጋር የተጀመረው ቃለ ምልልስ ተከታይ ክፍል ነው። የምሽቱም ሁለተኛ ክፍል ቃለ ምልልስ የኮሚዩኒኬሽንስ ጉዳዮች ሚኒስትሩ አቶ ጌታቸው ረዳ ሰራዊቱ ከሰፈረበት የት ይሄዳል በሚል ለሰጡት መልስ ዶክተር ጸጋዬ በበኩላቸው ሰራዊቱ ከከተሞች ይውጣ ሳይሆን አፈሙዙን ከተማሪዎችና ከነዋሪው ላይ አንስቶ ወደ ካምፑ ይመለስ ነው የተባለው ሲሉ ካስረገጡበት አስተያየት ይነሳል። በመጀመሪያ ሰራዊቱ ከገበያ፣ ከትምህርት ቤት፣ ከኪንደርጋርተን፣ ከእምነት ቦታ፣ ሰርግ፣ ቀብር ስፍራ ምንም የሚያደርገው ነገር ስለሌለ ወደ ካምፑ ይመለስ ነው። ጥያቄው ይሄ እና ከካምፕ ነቅሎ ከኦሮሚያ ውስጥ ይውጣ የሚል ጥያቄ የተለያየ ጥያቄ ነው። ማንንም ማንም ይሄንንም አልጠየቅም እስካሁን ድረስ። ደግኖበት ህዝቡ ላይ ያለው ሰራዊት እሱ ሰራዊት ከህዝቡ ላይ አፈሙዙን መልሶ ወደ አገር ወደ መጠበቅ ስራው ይመለስ ነው ሰው እየጠየቀ ያለው። በህዝቡ ላይ አፈሙዝ የደገነው ይሄ ጦር የአገር ድንበርን መጠበቅ ነው እንጂ፣ ዋናው ስራው ህዝብ ላይ ቀብር ቦታ፣ ለቅሶ ቦታ፣ በእምነት ቦታ፣ በትምህርት ቤት፣ በዩኒቨርሲቲ ከትሞ ህዝብ ላይ ደግኖ እንዲውል ወይም እንዲያስፈራራ ህጻናትን የሰባት አመት የስምንት አመት የአስራ አንድ አመት እንደዚህን አይነት ህጻናት የትምህርት ቤት ደጅ ላይ እየገደለ የሚውለው ሰራዊት እጁን እንዲሰበስብ ነው የተጠየቀ። ይሄንን ማድረግ ግዴታቸው ነው። ይሄን የማያደርጉ ከሆነ ደግሞ ያው በህግ ተጠያቂ ከመሆን መቼም አያመልጡም። ዛሬም፣ ነገም በሀገር ውስጥም በአለም አቀፍ የህግ ስርአት ፍርድ ቤቶች ውስጥ ተጠያቂነታቸው ይቀጥላል። ህዝቡ ጥያቄውን የሚያነሳ ከሆነ ምላሽ የሚጠብቁት ከመንግስት ከሆነ ይሄን ነገር አቀናስቶ ጥያቄዎቹን መልሱን ብሎ ከመንግስት ጋር ተነጋግሮ ወደ መፍትሄ የሚያመጣው ነገር ምንድን ነው በምን መልኩ ምላሽ እንዲሰጣቸውስ ነው ጥያቄውን የሚያቀርቡት መሪ ያለው ተቃውሞው መድረሻ አላማ ስሳለሁ? መሪ አለው አላማ አለው ወይ በእኔ አክቹሊ እዛ ስላይደለው ማን ነው የሚመራው ማን ነው የሚያስተባብረው ወዴት ነው ሊወስዱት የሚፈልጉት ይሄንን አላውቅም እነሱ ከኔ የተሻለ ቅርበት ስላላቸው እነሱ ይሄንን ያውቃሉ ዓላማ አለ ወይ? አዎ። ዓላማው ምንድን ነው? ግፍ በቃን። በየመፈክሩ እኮ ይናገራሉ ግፍ በቃን። ዲድኔ ኖ ብለናል። አልተቀበልንም። ማስተር ፕላኑን አልተቀበልንም። የመሬት ነጠቃውን አልተቀበልንም። የግፍ አሰራሩን አልተቀበልንም። ይሄ ይሻርልን። ግድያው እስ መታሰሩ መገፋቱ፣ መዋከቡ ይቅርልን። ሰራዊቱ ይውጣልን። እነዚህ ናቸው ዓላማዎቻቸው። ሲምፕል ዓላማዎች ናቸው እነዚህ። ሲምፕል ቀላል ስለሆኑም ነው የኦህዴድ ምክር ቤትም እነዚህን ጥያቄዎች ተመርኩዞ ከህዝባችን ጎን እንቆማለን፣ ህዝባችንን እናታግላለን፣ ለህዝባችን ላጠፋ ነው ነገር ይቅር ደስታ እንጠይቃለን ለደረሰበት በደል ደግሞ ለደረሰበት ግፍ ሀዘናችንን እንገልጻለን። ካሳ ለሚገባቸው ካሳ ለመክፈል ጥረት እናደርጋለን ብለው የተናገሩት የእነሱ አካል የሆኑ የኦህዴድ ምክር ቤት አባላት ናቸው። ጠቅላይ ሚኒስትር ከዚህ በኋላ ከተባለ እዚህ ጋር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰሞኑን በሰጡት መግለጫ አላማው መንግስትን እስከ ማፍረስ ድረስ የሚሄድ ነው ብለዋል። እና እንግዲህ ስርዓትን የማፈራረስ በሁከትና በነውጥ መንግስት የመቀየር አላማ አለን ብለው መፈክሮቻ እንግዲህ እኛ የምናየው ከመፈክሮቻቸው ነው። መግለጫ የሚሰጥ የተቃውሞ ሄድኳርተር የለም። ይሄንን የሚያስተባብር ከዚህ ጋር መግለጫ የሚሰጥ እንደዚህ ከየትም ልናነበው አንችልም። የምናነበው ያለውን ሁኔታ ልጆቹ ይዘው ከሚወጧቸው መፈክሮች፣ ከሚናገሯቸው ነገሮች፣ ከሚዘፍኗቸው ዘፈኖች ከነዚህ ነው ከነዚህ ውስጥ እስካሁን ድረስ ስርዓት የማፈራረስ በሁከት መንግስት የመቀየር አላማ በነውጥ የመፍጠር አላማ ይሄንን ሲናገሩ አልሰማንም። ይሄንን እንዳላቸው ግንዛቤ ተወስዷል በመንግስት ደረጃ ነው የሚሉት። ጠቅላይ ሚኒስትሩ ግንዛቤ የተወሰደው እንደዚህ አይነት አላማ ያላቸው ቡድኖች ወይም ወገኖች አሉ ነው የሚሉት እሳቸው። የታጠቁ ነው ናቸው ነው የሚባለው። እነማን ናቸው እነዚህ ቡድኖች ወይም ወገኖች? እነዚህን ቡድኖች እንዴት ነው እነሱ በሚያስተዳድሩት አገር ውስጥ በመጎን ገብተው እዚህ ደረጃ የደረሱት ካሉ ለምን እነሱን አያሳድዱም? እነሱን ማሳደድ አንድ ነገር፣ ሕጻናትና ተማሪዎችን መቀብር፣ ቦታ ያሉ ሰዎችን መግደል፣ ማሰር፣ ቤት ለቤት እየሄዱ ሰውን ማፈን፣ በከባድ መሳሪያ ከተማ ውስጥ ሲተኳኮሱ መዋል፣ ይሄኛው ብዙም የሚያስኬድ አይመስለኝም። የሕዝቡ ጥያቄ ቀላል ነው። ወደፊት ምን ይደረጋል የሚባል አለ እንግዲህ እንደሚባለው እነሱ አሁንም በአእምሯቸው ውስጥ ያሉ ከውጭም የሚረዱ እንደዚህ ያለ የስርዓት የማፈራረስ ህገ መንግስታዊ ስርዓቱን የማፍረስ በነገራችን ላይ የህገ መንግስታዊ ስርዓቱ መሰረታዊ ጠላት ኢህአዴግ እራሱ ነው። መሰረታዊ ጠላቱ አባይ ጸሀዬ ነው። ጌታቸው ረዳ ነው። ህዝብን የሚሳደቡ በቀጥታ የህገ መንግስታዊ ስልጣናቸውን ገደብ አልፈው የሚንቀሳቀሱ አሁንም ህገ መንግስታዊ ህገ መንግስቱ ብዙ ጊዜ ህገ መንግስት የሚለውን ቃል ይጠቅሳሉ። ነገር ግን በግልጽ ህግ አትግደል የሚለውን ጥሰው ነው የሚውሉት። ተራ ተራውን ህግ ሁሉ በየቀኑ እየጣሱ ነው የሚውሉት፣ ግን ሁል ጊዜ ህገ መንግስቱን ለመጠበቅ ነው ይላሉ። እና የህገ መንግስታዊ ስርዓቱን አፈራርሰው እዚህ ደረጃ ያደረሱት እራሳቸው ኢህአዴጎቹ ናቸው። የዚህ ተቃውሞ መድረሻ የት ነው? ወደፊት ምን ይታዩታል? ጉዳዩ ጥያቄው ቀላል ነው። ተማሪዎቹ ወይም የተቃውሞ እንቅስቃሴ ውስጥ የተሳተፉት ገበሬዎች፣ አርሶ አደሮች፣ አርብቶ አደሮች ወይም ደግሞ ነዋ የከተማ ነዋሪዎች ያነሱት ጥያቄ በጣም ቀላል ነው። አንደኛ ነገር በግልጽ በጣም ትራንስፓረንት በሆነ መንገድ ተጠያቂነት በተሞላበት መንገድ ይሄ ማስተር ፕላን የተባለው ነገር መሻሩ ለህዝብ ይገለጽ፣ በህጋዊ መንገድ በህግ ይሻር። ሁለተኛ ከእሱ እሱን በመቃወም ሳቢያ የታሰሩ የተጎዱ ሰዎች ይካሱ፣ የታሰሩ ሰዎች ይፈቱ፣ ጥፋት ያደረሱ ሰዎች በሕግ ተጠያቂነት ይኑራቸው፣ በተጠያቂነታቸው ደረጃም ደግሞ ቅጣታቸውን ይቀበሉ። ከዛ ባሻገር ያደሩ ጥያቄዎች እነዚህን ጥያቄዎች ደግሞ በየደረጃው ይፈቱ። በሌላ አገላለጽ ሕዝብ የሚለው ነገር ይሰማ። ከጀብደኝነትና ከአምባገነንነት ሕዝብን ከመስደብ ከማናናቅ ጸረ ሰላም አፍራሽ ጸረ ልማት የትምክህት የጠባብ ሀይሎች ተጋብተው እንደዚህ አይነት ንግግር የበለጠ ከማካረር በቀር ሰላምም አያወርድም፣ ሰልፉንም አያስቆምም፣ ለሀገሩም ሰላም አያመጣም፣ ለመንግስቱም መረጋጋት አይፈጥርም ብዬ አምናለሁ። ስለዚህ ቀላል ጥያቄ ስለሆነ ቀላል የፖለቲካ እርምጃ መውሰድ ይችላል። ደግሞ ጥፋት ተጠያቂነት ያለባቸው ባለስልጣናት ከስልጣን ማውረድ እንደዚህ እንደዚህ ያሉ ቀላል እርምጃዎች አገሩን ሊያረጋጉት ህዝቡን ወደ ቤቱ ሊመልሱት፣ እነሱንም ሊያረጋጓቸውና በስልጣናቸው የሚቆዩትን ያህል ጊዜ እንዲቆዩ፣ አገሩንም ወደ እርቅና ወደ ሰላም መምራት ይችላሉ ብዬ አምናለሁኝ። ይሄን ማድረግ የሚከብድ አይመስለኝም። ነገር ግን ይሄን ሲያደርጉ እስካሁን ድረስ ስለማናውቅ፣ መንግስት ተሳስቻለሁ ስለማይል፣ በኢትዮጵያ ውስጥ የፖለቲካ ባህሉም ስለማይፈቅድ፣ በመሰረቱ ደግሞ ዲሞክራሲያዊ ስርአት ስላይደለ፣ ይህንን ማድረግ አቅም አለው ብዬ ተስፋ አላደርግም። ግን ነገሩ ቀላል ዶክተር ጸጋዬ አራርሳን ለጊዜያቸው እናመሰግናለን። ጽዮንንም ለዝግጅቷ